የፊታችን እሁድ በኢትዮጵያ በሚካሄደው አገር አቀፍ ምርጫ ድምፁን መስጠት የሚችለው ብቁ መራጭ ቁጥር ወደ 37 ሚሊዮን ይጠጋል። ምንም እንኳ በምርጫው ገዥ ፓርቲ እንደሚያሸንፍ ቢጠበቅም ተቃዋሚ ፓርቲዎች እስከ መጨረሻው የምረጡን ዘመቻቸውን ሲያካሄዱ ቆይተዋል ትላለች። ከአዲስ አበባ ማርት ቫን ደር ወልፍ ያጠናቀረችው ወይም ባጠናቀራችሁ ዘገባ ትርጉሙን ቆንጅታዬ በእሁዱ አገር አቀፍ ምርጫ ሃምሳ ስምንት የፖለቲካ ፓርቲዎች ይፎካከራሉ። በምርጫው ያሸንፋል ተብሎ በብዛት የሚጠበቀው ከ1983 ዓመተ ምህረት ጀምሮ በስልጣን ላይ ያለው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ፓርቲ ነው። ቢሆንም ተቃዋሚ ፓርቲዎችና አባላቶቻቸው ሰማያዊ ፓርቲን ጨምሮ የምረጡን ቅስቀሳቸውን ሲያካሂዱ ቆይተዋል። የ23 ዓመቱ ተማሪ ልዑል ዳምጠው የከረንት ገቨርመንት ኦፖዝ አነዘር ፓርቲስ ሞኖፖሊ ሶሻሊ ፖለቲካሊ ያለው መንግስት ሌሎችን ፓርቲዎች ይቃወማል በሞኖፖሊ ይዞታል በማህበራዊም በፖለቲካዊም በሃይማኖታዊም መልኩ ስለዚህ ያስጠላኛል ሰማያዊ ፓርቲን የሚቀላቀለው ለዚህ ነው ትናንት በአዲስ አበባ በየሰፈሩ ሰማያዊ ፓርቲ ባሰማራቸው ስምንት መኪናዎች፣ አብዛኞቹ በሀያዎቹና ሰላሳዎቹ የዕድሜ ክልል ውስጥ ያሉ የሰማያዊ ደጋፊዎች መኪናዎቹ ላይ ቆመው በራሪ ወረቀቶች ላላፊ አግዳሚ ወይም ታክሲ ለመሳፈር ተራ ለሚጠብቁት ሲያድሉ ነበር። ታዲያ የሰማያዊና የኢህአዴግ ደጋፊዎችን የያዙ መኪናዎች በተገጣጠሙባቸው ስፍራዎች በፉክክር ድምፃቸውን ከፍ አድርገው መፈክር ሲያሰሙ ነበር። ሙዚቃውንም እስከ መጨረሻው ከፍ አድርገው ይለቁታል። የ28 ዓመቱ ኤፍሬም ሳህለ ስላሴ የሰማያዊ ፓርቲ በጎ ፈቃደኛ የምረጡኝ ቅስቀሳው አባል ነው። የፓርቲውን ምልክት የያዘ ባንዲራ አንዱ መኪና ላይ ቆሞ ያውለበልባል። ለበልባል ፓርቲ እንደማያሸንፍ አውቀዋለሁ አለ። ጆሴፍ ስታሊን የሩሲያ መሪ የነበሩት፣ በአንድ ወቅት ሲናገሩ የሚወስነው የተሰጠው ድምፅ ሳይሆን የተሰጠውን ድምፅ የሚቆጥረው ሰው ነው ብለው ነበር። ስለዚህ እኔም ስጋት አለኝ፤ ምርጫው ፍትሃዊነት ላይ ብዙ ጥርጣሬ አለኝ። ባለፈው በ2002ቱ ምርጫ ገዢው ፓርቲ የምክር ቤቱን መቀመጫዎች ከአንድ በስተቀር በሙሉ ማሸነፉ ይታወሳል። መንግስቱ ምርጫዎቹ ነጻና ፍትሀዊ ነበሩ ሲል ተቃዋሚ ፓርቲዎች አባላቶቻችንን ሲያዋክብ ሲያስፈራራ ነበር በማለት ይከሳሉ። የሰብአዊ መብት ቡድኖችም የኢትዮጵያ መንግስት የተቃውሞ ድምፅ አፋኝ ነው በማለት በተደጋጋሚ ይወነጅሉታል። የ26 አመቷ የቤት እመቤት ንግስቱ እንዲፍራው ሰማያዊን የተቀላቀለችው ሁለት አመታት በፊት ነው። በህዝብ ግንኙነት ክፍሉ ዝግጅቶችን በማደራጀትም ትሰራለች። የመንግስቱን ፖሊሲ ስለምቃወም ነው ትላለች ትዕግስት። እኛ ኢትዮጵያ ውስጥ ባለው የዘር ምክንያት ዋናው ችግሬ የገዢው ፓርቲ የጎሳ ፖለቲካ ነው። ዘረኞች ናቸው ትላለች ትዕግስት። ኢትዮጵያ የምትተዳደረው ቋንቋንና ብሔረሰብን መሰረት ባደረጉ ዘጠኝ ክልሎች በተከፋፈለ ፌዴራላዊ ስርዓት ነው። በሊበራል ዲሞክራሲ ሪዮት አለም የሚመራው ሰማያዊ ፓርቲ በበኩሉ የአሁኑ ፌዴራላዊ አስተዳደር በብሔረሰብ ልዩነት ላይ የተመሰረተ እንጂ ሁሉን ያቀፈ ስርዓት አይደለም፣ በማለት ይቃወማል። ከሁሉም ተቃዋሚ ፓርቲዎች አዲሱና በ2004 ዓ ም የተቋቋመው ሰማያዊ ለሁዱ ምርጫ 400 እጩዎችን ቢያስመዘግብም ብሔራዊ ምርጫ ቦርዱ የፓርቲውን መሪ አቶ ይልቃል ጌትነትን ጨምሮ 260 ዎቹን ተወዳዳሪዎች አልተቀበለም። ለዚህ እርምጃው ቦርዱ የሚሰጠው ምክንያት የፓርቲው እጩዎች የሌላም ፓርቲ አባላት በመሆናቸው ነው። ያ ደግሞ ከምርጫ ቦርዱ ደንብ ውጪ ነው የሚል ነው።